መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ስድስት የሌዊ ልጆች ጌድሶን፣ ቀዓት፣ ሜራሪ። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል። የእንበረምም ልጆች አሮን፣ ሙሴ፣ ማርያም። የአሮን ልጆች ናዳብ፣ አብዩድ አልዓዛር፣ ኢታምር። አልዓዛር ፊንሃስን ወለደ። ፊንሃስም አቢሱን ወለደ። አቢሱም ቡቂን ወለደ። ቡቂም ኦዚን ወለደ። ኦዚም ዝራእያን ወለደ። ዝራእያም መራዮትን ወለደ። መራዮት አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም አኪማአሱን ወለደ። አኪማአስም አዛርያስን ወለደ። አዛሪያስም ዮሐናንን ወለደ። ዮሐናንም አዛሪያስን ወለደ። እርሱም ሰሎሞን በኢየሩሳሌም በሠራው ቤት ካህን ነበር። አዛሪያስም አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም ሰሎምን ወለደ። ሰሎምም ኬልቅያስን ወለደ። ኬልቅያስም አዛሪያስን ወለደ። አዛርያስም ሰራያን ወለደ። ሰራያም ኢዮሴዴቅን ወለደ። እግዚአብሔርም የይሁዳንና ኢየሩሳሌምን በናቡከደነፆር እጅ ባስማረከ ጊዜ ኢዮሴዴቅ ተማርኮ ሄደ። የሌዊ ልጆች ጌድሶን፣ ቀአት፣ ሜራሪ። የጌድሶንም ልጆች ስም ይህ ነው፦ ሎቤኒ፣ ሰሜኢ። የቀአትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዚኤል ነበሩ። የሜራሪ ልጆች ሞሖሊ ሙሲ የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው። ከጌድሶን ልጆች ሎቤኒ ልጁ ኢኤት ልጁ ዛማት ልጁ ዮአክ ልጁ አዶ ልጁ ዛራ ልጁ ይትራይ የቀዓት ልጆች ልጁ አሚናዳብ ልጁ ቆሬ ልጁ አሴር ልጁ ሕልቃና ልጁ አቢሳብ ልጁ አሴር ልጁ ኢኢት ልጁ ኡርኤል ልጁ ዖዝያ ልጁ ሳኦል። የሕልቃናም ልጆች ልጁ ሱፊ ልጁ ናሐት ልጁ ኤልያብ ልጁ ይሮሐም ልጁ ሕልቃና። የሳሙኤልም ልጆች በኩር ኢዮኤል ሁለተኛውም አብያ። የሜራሪ ልጆች ሞሖሊ ልጁ ሎቤኒ ልጁ ሳሜኢ ልጁ ዖዛ ልጁ ሳማ፣ ልጁ ሐግያ ልጁ አሳያ። ዳዊትም ታቦቱ አርፎ ከተቀመጠ በኋላ በእግዚአብሔር ቤት ያቆማቸው የመዘምራን አለቆች እነዚህ ናቸው። ሰሎሞንም የእግዚአብሔርን ቤት በኢየሩሳሌም እስከ ሠራ ድረስ በመገናኛው ድንኳን ማደሪያ ፊት እያዜሙ ያገለግሉ ነበር። በየተራቸውም ያገለግሉ ነበር። አገልጋዮቹና ልጆቹ እነዚህ ናቸው። ከቀዓት ልጆች ዘማሪው ኤማን ነበር። እርሱም የኢዩኤል ልጅ የሳሙኤል ልጅ የሕልቃና ልጅ የዩራሃም ልጅ የኤልኤል ልጅ የቶዋ ልጅ የሱፍ ልጅ የሕልቃና ልጅ የማሃት ልጅ የአማሲ ልጅ የሕልቃና ልጅ የኢዩኤል ልጅ የአዛርያስ ልጅ የሶፌንያስ ልጅ የታሐት ልጅ የአሴር ልጅ የአብያሳፍ ልጅ የቆሬ ልጅ የይስዓር ልጅ የቀዓት ልጅ የሌዊ ልጅ የእስራኤል ልጅ ነው። በቀኙም የቆመ ወንድሙ አሳፍ ነበር። አሳፍም የበራኪያ ልጅ የሳምአ ልጅ የሚካኤል ልጅ የበአሴያ ልጅ የመልክያ ልጅ የኤቲኒ ልጅ የዛራ ልጅ የአዳያ ልጅ የኤታን ልጅ የዛማት ልጅ የሰሜኢ ልጅ የኤኢት ልጅ የጌድሶን ልጅ የሌዊ ልጅ ነው። በግራቸውም በኩል ወንድሞቻቸው የሜራሪ ልጆች ነበሩ። ኤታን የቂሳ ልጅ የአብዲ ልጅ የማሎክ ልጅ የሐሸብያ ልጅ የአሜስያ ልጅ የኬልቅያስ ልጅ የአሜሲ ልጅ የባኒ ልጅ የሴሜር ልጅ የሞሆሊ ልጅ የሙሲ ልጅ የሜራሪ ልጅ የሌዊ ልጅ። ወንድሞቻቸውም ሌዋውያን ለእግዚአብሔር ቤት ማደሪያ አገልግሎት ሁሉ ተሰጡ። አሮንና ልጆቹ ግን የእግዚአብሔር ባሪያ ሙሴ እንዳዘዘው ሁሉ ለቅድስተ ቅዱሳኑ ሥራ ሁሉ ስለ እስራኤልም ያስተሰርይ ዘንድ ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ ይሠው ነበር፣ በዕጣኑም መሠዊያ ላይ ያጥኑ ነበር። የአሮንም ልጆች እነዚህ ናቸው። ልጁ አልዓዛር፣ ልጁ ፊንሐስ፣ ልጁ አቢሱ፣ ልጁ ቡቂ፣ ልጁ ኦዚ፣ ልጁ ዘራእያ፣ ልጁ መራዮት ልጁ አማርያ፣ ልጁ አኪጦብ፣ ልጁ ሳዶቅ፣ ልጁ አኪማአስ። ማደሪያዎቻቸውም በየስፍራቸው በየዳርቻቸው እነዚህ ናቸው። ለአሮን ልጆች ለቀዓት ወገኖች አንደኛው ዕጣ ነበር። ለእነርሱ በይሁዳ አገር ያለችውን ኬብሮንን በእርስዋም ዙሪያ የነበረውን መሰምሪያ ሰጡ። የከተማይቱን እርሻ ግን መንደሮችዋን ለዮፍኒ ልጅ ለካሌብ ሰጡ። ለአሮንም ልጆች የመማፀኛውን ከተሞች ኬብሮንን፣ ልብናንና መሰማሪያዋን፣ ደግሞ የቲርን ኤሽትሞዓንን፣ መሰምሪያዋን፣ ሖሎንንና መሰምሪያዋን፣ ዳብሬንና መሰምሪያዋን፣ አሳንንና መሰምሪያዋን፣ ቤትሳሚስንና መሰምሪያዋን፣ ከብንያምም ነገድ ጌባንና መሰምሪያዋን፣ ጋሌማትንና መሰምሪያዋን። ዓናቶትንና መሰማሪያዋን ሰጡ። ከተሞቻቸው ሁሉ በየወገናቸው ዐሥራ ሦስት ነበሩ። ለቀሩትም ለቀዓት ልጆች ከነገዱ ወገን ከምናሴ ነገድ እኩሌታ አስር ከተሞች በዕጣ ተሰጡ። ለጌድሶንም ልጆች በየወገኖቻቸው ከይሳኮር ነገድ፣ ከአሴርም ነገድ፣ ከንፍታሌምም ነገድ በባሳንም ካለው ከምናሴ ነገድ አሥራ ሦስት ከተሞች ተሰጡ። ለሜራሪ ልጆች በየወገኖቻቸው ከሮቤል ነገድ ከጋድም ነገድ ከዛብሎንም ነገድ አስራ ሁለት ከተሞች በዕጣ ተሰጡ። የእስራኤልም ልጆች ለሌዋውያን ከተሞችን ከመሰምሪያዎቻቸው ጋር ሰጡ። ከይሁዳም ልጆች ነገድ ከስምዖንም ልጆች ነገድ ከብንያምም ልጆች ነገድ እነዚህ በስማቸው የተጠሩትን ከተሞች በዕጣ ሰጡ። ከቀዓትም ልጆች ወገኖች ለአንዳንዶቹ ከኤፍሬም ነገድ ከተሞች ድርሻ ነበራቸው። በተራራማው በኤፍሬም አገር ያሉትን የመማፀኛውን ከተሞች ሴኬምንና መሰምሪያዋን፣ ደግሞም ጌዜርንና መሰምሪያዋን፣ ዮቅምዓምንና መሰምሪያዋን፣ ቤትሖሮንንና መሰምሪያዋን፣ ኤሎንንና መሰምሪያዋን፣ ጋትሪሞንና መሰምሪያዋን ሰጡአቸው። ከምናሴም ነገድ እኵሌታ አኔርንና መሰምሪያዋን፣ ቢልአምንና መሰምሪያዋን። ከቃት ልጆች ወገን ለቀሩት ሰጡ። ለጌድሶን ልጆች ከምናሴ ነገድ እኩሌታ ወገን በባሳን ያለችው ጎላንንና መሰምሪያዋን፣ አስታሮትና መሰምሪያዋ፣ ከይሳኮርም ነገድ ቃዴስና መሰምሪያዋ፣ ዳብራትና መሰምሪያዋ፣ ራሞትና መሰምሪያዋ፣ ኤናምና መሰምሪያዋ፣ ከአሴርም ነገድ ማዓሳልና መሰምሪያዋ፣ አብዶንና መሰምሪያዋ ሑቆቅና መሰምሪያዋ፣ ረአብና መሰምሪያዋ ከንፍታሌምም ነገድ ከገሊላ ያለችው ቃዴስና መሰምሪያዋ፣ ሐሞንና መሰምሪያዋ፣ ቄርያታይምና መሰምሪያዋ ተሰጡ። ከሌዋውያን ለቀሩት ለሜራሪ ልጆች ከዛብሎን ነገድ ሬሞንና መሰምሪያዋ፣ ታቦርና መሰምሪያዋ ከሮቤልም ነገድ በኢያሪኮ አንጻር በዮርዳኖስ ማዶ በምሥራቅ በኩል በምድረ በዳ ያለችው ቦሶርና መሰምሪያዋ፣ ያሳና መሰምሪያዋ፣ ቄድሞትና መሰምሪያዋ፣ ሜፍአትና መሰምሪያዋ ከጋድም ነገድ በገላአድ ያለችው ሬማትና መሰምሪያዋ፣ መሃናይምና መሰምሪያዋ፣ ሐሴቦንና መሰምሪያዋ፣ ኢያዜርና መሰምሪያዋ ተሰጡ።